አነጋግላይ ከተከፈቱት የምርጫ ጣቢያዎች አንዱ የሆነው የቨርጂኒያ ማዕከላዊ ሕዝብ ቤተ መጻሕፍት የምርጫ ጣቢያ የመጀመሪያ ሰዓታት ላይ መጠነኛ የመራጮች ሰልፍ ይታይ ነበረ። የኋላ የኋላ ግን ጥቂት መራጮች ብቻ የሚወጡበት የሚገቡበት ሆኗል። ከእነዚህ መራጮች መካከል አረጋውያኑ ባልና ሚስት ባርባራ ቻንድለርንና ጀስቲን ቻንድለርን አየን። ቀረብ ናቸው። ሚስ ባርባራ እሳቸውን የመስሉ ድምፅ መስጠታቸው ያለውን ፋይዳ እንዲያስረዳሉ እጅግ አስፈላጊ ነው። በስልሳዎች ውስጥ በነበረው የሲቪል መብቶች እንቅስቃሴ ውስጥ ተሳታፊ ነበርኩ። እጩዎቹን በቴሌቪዥን ካየሁ በኋላ ፈጣን ውሳኔ ላይ ደርሻለሁ። ለውጥ ማምጣት አለብን። የቬትናም ጦርነት ወቅት ዘማች እንደነበሩ የነገሩን ባለቤታቸው ጀስቲን ቻንደለር በበኩላቸው በሀገሪቱ ውስጥ ሊኖር ስለሚገባው ለውጥ ይህንን ብለዋል። ፖሊሶች ወጣት ጥቁሮችን እየገደሉብን ነው። ይሄ ለውጥ የሚፈልግ ይመስለኛል። ሁሉም ነገር ላይሳካ ይችላል። ሆኖም በአሁኑ ሰዓት አንዳች ነገር እንዲደረግ እንጥራለን። ዘንድሮ ላይ ወደ መቶ ሚሊዮን የሚጠጉ አሜሪካውያን ድምፃቸውን የሰጡት ከምርጫው ቀን በፊት ባሉት ቀናት ነው። እዚያም ነው በዕለተ ቀኑ እንደ ከዚህ ቀደሙ ረዘም ያለ ሰልፍም ሆነ አጀብ አለመታየቱ የተጠቀሰው። በሜሪላንድ ግዛት ድምፁን ቀድሞ የሰጠው ሚሊዮን ከምርጫው ቀን በፊት ቀድሞ ድምፁን ለመስጠት የወሰነበትን ምክንያት እንዲያስረዳ ቀደም ብዬ ለመምረጥ ያሰብኩት ያው አንድ ጊዜም ስለነበረኝ ሁለት ያው ደግሞ በዛሬው ቀን በእለቱ ብዙ ሰዎች የሚመርጡበት ቀን ስለሆነ ያንን አቮይድ ለማድረግ ነው። ልዬ እጄ ቦታ አደረኩ። ምንም እንትን አልነበረም። ሚሊዮን ድምፁን የሰጣቸው እጩ በሀገሪቱ ኢኮኖሚያዊ ኢኮኖሚያዊና ማህበራዊ ሁነቶች ላይ አበይት ለውጦችን እንዲያመጡም ይሻል። መሰረታዊ የምላቸው ነገሮች አሉ። እዚህ ሀገር ውስጥ የኢንካምን ኢኳሊቲ በጣም እየሰፋ ሄዷል። ድሃው ድሃ እየሆነ ሀብታሙ ውስን ሀብታሞች ሀብት ሞሪ እያፍሩ ያሉበት ሁኔታ ነው ያለው። እሱ ላይ እስፔሻሊ ታች ያለው ድሃውን የሚጠቀም ፖሊሲዎች እንዲወጡ ፈልጋለሁ። እስፔሻሊ ትምህርትና ጤና በመሳሰሉት ላይ ትልቅ ኢንቨስትመንቶች ይህን ነገር ሊቀይሩ ይችላሉ ብዬ እገምታለሁ። ሌላው ደግሞ የክላይሜት ቼንጅ ነው። ክላይሜት ቼንጅ ትልቁ አሳሳቢ ነገር ነው። ምክንያቱም በተለያዩ ነገሮች ሕይወታችን ላይ ተጽዕኖ የሚያደርጉ ነገሮች አሉ እና የተለያዩ ፖሊሲዎች ሲወጡ ይህንን ግንዛቤ ውስጥ ያስገቡ መሆን እንዳለባቸው አምናለሁ እና እነዚህ የመሳሰሉትን ነገሮች አንዳንድ ማህበራዊ ሁኔታዎችም ለምሳሌ ዳይቨርሲቲ ላይ ፎከስ ያደረገ ነገር ቢሆን ኢንክሉሲቭ የሆነ ከጥቁር ማይኖሪቲዎች ላይ ሲስተሙ ኢንክሉሲቭ በሚሆንበት መልኩ ፖሊሲዎች ቢኖሩ ይመቸኛል እና እንደዛ አይነት ፖሊሲ ያላቸው የቀረበ አለ ብዬ ያሰብኩት ጆ ባይደን ነው። ጆ ባይደን ለጆ ባይደን ፍቃዱ ለገሰ በዌስኮንሲን ግዛት ውስጥ ነዋሪ ነው። ትኩረቱ ተወልዶ ባደገባት ኢትዮጵያ ውስጥ ያለው ውጥረት ከመሆኑ አንጻር የመምረጥ መብቱን እንኳ ለመጠቀም የወሰነው በወዳጁ ገፋፊነት እንደሆነ ይናገራል። የሚገርም ነገር ኦልሞስት ምርጫውን ረስቸው ነበረ እና ጓደኛዬ ነው ደውሎልኝ ዋን እስከዛ እንዳውም መምረጥ አለብኝ ረስቸው ነበረ። በጣም በዛ ሀዘን ድባብ በመሆናቸው የተነሳ ኦልሞስት የኛውም ፎርጌት አድርገነዋል። እግዚአብሔር ብሎ አንድ ቀን አገራችንም እንደዚህ አይነት እድል አግኝተን ወይም ደግሞ አገራችን ውስጥ የሚኖሩ ሰዎች ይህን እድል አግኝተው በነጻነት መርጠው የሚፈልጉትን ወክለው አንድ ቀን በእንደዚህ አይነት ህይወት ውስጥ እንኖር ይሆናል። ምን ይታወቃል። አመሻሹን በአቅራቢያው በሚገኝ ምርጫ ጣቢያ የደረሰው ፍቃዱ በእጅጉ ያነሰ የመራጮች ቁጥር ማየቱን ይናገራል። ያም ቢሆን የምፈልገውን ለውጥ ያመጡልኛል ላላቸው እጩ ድምፁን ሰጥቷል። ብዙ ሰውም የለም ለአይንም የለም፣ ከኔ በፊት አንድ ሰው ብቻ ነበር የነበረው። እኔ ለዲሞክራት ነው እንትን ያልኩት፣ ጆ ባይደን ነው ድምፅ ነው የሰጠሁት። ትራምፕ ከመጀመሪያም አይመቸኝም ባለፈው ምርጫ ጊዜ ለመምረጥ እድሉ ነበረኝ ግን ሂላሪ ታሸንፋለች በሚል ተዘናግቼ ዝም ብዬ ሳልመርጥ እንትን ብሎኝ እና በጣም ይቆጨኝ ነበረ። እንግዲህ የምርጫ ውጤት ነገር አይታወቅም። ባይደን ተሸንፈው ትራምፕ በስልጣን የሚቀጥሉ ከሆነ በቀጣይ አስተዳደር ዘመናቸው ሊያስቡባቸው የሚገቡ ጉዳዮች የምትላቸው ይኖሩ ይሆን? እንግዲህ እንደ ኢሚግራንት ነው የማስበው። ያው ኮንሰርን የሚያደርገኝ ነገር አለ። የኢሚግሬሽን ጉዳይ አያያዙ፣ አድሚኒስትሬሽኑ ጥሩ አመለካከት የለውም ለኢሚግራንት ቦርደር ላይ የሚያጥሩት ያጥሩ የወሉ ጉዳይ ብቻ ሳይሆን ኢንጀራል ቤታችንም እያንኳኳ ነው። ፋሚሊ ለማምጣት ራሱ እየተቸገርን ነው። ፕላስ የውጭ ጉዳይ ፖሊሱ ኢንጀራል ኢትዮጵያንም አሁን አፌክት እያደረገ ነው። እኛ በቃኝ ናቸው። የምርጫ ጣቢያዎች ውስጥ የተገኘው መራጭ ቁጥር አናሳ ቢሆንም የዘንድሮው መራጮች ቁጥር ግን በአሜሪካ ታሪክ ከፍተኛ ይሆናል ተብሎ ይጠበቃል። አብዛኛው መራጭ ከምርጫው ቀን በፊት መርጦ አብቅቷልና ከዚህ በተጨማሪም ሚሊኒያል ተብለው የሚጠሩት ከጎርጎሳውያኑ 1986 እስከ 1995 ዓ.ም ድረስ የተወለዱ ወጣት ዜጎች ከፍተኛ ተሳትፎ የሚያደርጉበት ይሆናልም ተብሏል። የሲቪክ ትምህርትና ተሳትፎ የመረጃና ጥናት ማዕከል የተባለው ድርጅት ይፋ እንዳደረገው በቅድመ ምርጫው ብቻ ከሰባት ሚሊዮን በላይ ወጣቶች ድምፃቸውን ሰጥተዋል። ወጣቶች ባላቸው ኃይል እየተማመኑ መሆኑን ማሳያ ነው ብለውታል የማዕከሉ ኃላፊ አብይ ካይሳ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ